የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦ አድማጮች የዛሬ ሮብ ታህሳስ 8 2012 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። ኢትዮጵያ በነገው እለት ሳተላይት እንደምታመጥቅ ተገልጿል። ይህንኑ በተመለከተ ባህር ዳር ከተማ ላይ ከወጣቶች ጋር የተደረገ ውይይት ይዘናል። ወጣቶች ናቸው የነገ ሀገር ተረካቢዎች ናቸው። እኛም በወጣትነታቸው እናገኛቸው ብለ የመጣ ነው። ምክንያቱም አይምሯቸውን ገና ምን መማር እንደሚፈልጉ ወይም ወደፊት ምን ማድረግ እንደሚፈልጉ ራሳቸውን የሚመረምሩበት ሰዓት ላይ ና የሚያዩበት ሰዓት ላይ ነው የመጣ ነው። የሰማችኋቸው የኢትዮጵያ የስፔስ ሳይንስ ዋና ስራ አስኪያጅ ቤዛ ተስፋዬ ነው። አብረውን ያመሻሉ። በሌላ ዘገባችን ደግሞ የኢትዮጵያ የህጻናትና ወጣቶች ሚኒስቴር ዩዝ ኮኔክት የተሰኘ ፕሮግራም ይፋ ለማድረግ የተንደረደሩ ናቸው። ለይ ደግሞ ከሰላም ድርጅቶች ግንባታ ጋር ልትተክለው እንዲፈጥ እያደረገበት ሳለ በሚኒስቴር መስሪያ ቤቱ የወጣቶች ንቅናቄና ተሳትፎ ዳይሬክተር አቶ ማቴዎስ አሰፋ ናቸው። በምሽቱ ይዘናቸዋል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ኤደን ገረመውና ሲዮን ግርማ አብረናችሁ እንሆናለን። በቅድሚያ ግን አጫጭር ዜናዎችን እናሰማችኋለን ከሀገር ውስጥና ከዓለም አቀፍ ያሰባሰብናቸውን አጠር ያሉ ዜናዎች እናሰማችኋለን። በደቡብ ወሎ በመካከለኛው ምስራቅ ሀገራት በህገወጥ መንገድ ሊሻገሩ የነበሩ አንድ ሺህ የሚጠጉ ሰዎች በቁጥጥር ስር ውለው ወደ መጡባቸው አካባቢዎች እንዲመለሱ መደረጉን የዞኑ ሰራተኛና ማህበራዊ ጉዳይ መምሪያ አስታወቀ። መምሪያው ያለፉት አምስት ወራት እንቅስቃሴውን አጣቅሶ በሰጠው መግለጫ በህገወጥ መልኩ ወደ አረብ ሀገራት ለመሸጋገር ሲሉ ከኢትዮጵያ የተለያዩ አካባቢዎች የመጡ ናቸው ብሏል። ህገ ወጥነቱን ለመከላከል ጥረቶች ቢደረጉም ወጥ ሰዎች ዝውውሩ ግን ከጊዜ ወደ ጊዜ እየተባባሰ ይገኛል ተብሏል ዛሬ የዩናይትድ ስቴትስ የተወካዮች ምክር ቤት ፕሬዚዳንት ዶናልድ ትራምፕ ከስልጣን እስከ መወገድ ሊያደርስ የሚችል ክስ ወደ ማቅረብ ሂደት እየተራመደ ነው ፕሬዝዳንቱ በስልጣናቸው ራሳቸውን በፖለቲካ ለሚረዳቸው ተግባር ሊጠቀሙ ሞክረዋል እነዚህን ድርጊቶች በተመለከተም ኮንግረስ እያካሄደ ያለውን ምርመራ አደናቅፏል የሚሉ ክሶች ቀርበውባቸዋል ሙሉ የተወካዮች ምክር ቤት በታቀደው መሰረት ለስድስት ሰዓታት ክርክሩን ካካሄደ በኋላ በሁለቱ ክሶች ላይ ድምጽ ይሰጣል። ይሁንና ዴሞክራቶች ምክር ቤቱን በብዙ ድምጽ የሚቆጣጠሩት በመሆኑ የዛሬው ድምጽ አሰጣጡ ውጤት የሚያጠራጥር አይሆንም። ሪፐብሊካኑ ትራምፕ በዩናይትድ ስቴትስ የሁለት መቶ አርባ ሶስት ዓመት ታሪክ በምክር ቤት በመከሰስ ሶስተኛው ፕሬዚዳንት ይሆናሉ። ከዚህ ምዕራፍ በኋላ በሚቀጥለው ወር በጥር የሪፐብሊካኖች የሚመራው መወሰኛ ምክር ቤት ክሶቹ የሚደመጡበትና ውሳኔ የሚሰጥበት ሂደት ይከናወናል። ሆኖም ከስልጣን ይውረዱ የሚል ውሳኔ የመሰጠቱ እድል እጅጉን የመነመነ ነው። ይህ ሁሉ የሚሆነው ፕሬዚዳንቱ ድጋሚ ለመመረጥ የሚወዳደሩበት የህዳሩ ምርጫ ወራት ሲቀሩት እንደሆነ ነው። የተባበሩት መንግስታት ድርጅት በደቡብ ሱዳን እንደ አውሮፓውያን አቆጣጠር ከሁለት ሺ አራት ዓመተ ምህረት ወዲህ ከአንድ ሚሊዮን በላይ ፈንጂዎችን ማስወገዱ ተገልጿል። ከእነዚህ ውስጥ ለበርካታ አመታት በተካሄዱ ጦርነቶች በመላ ሀገሪቱ የተዘሩ መሬት ውስጥ የተቀበሩ ቦምቦች፣ ሌሎች ፈንጂዎችም ይገኙባቸዋል። አሁንም ያልተወገዱት ፈንጂዎች በአርሶ አደሮችና በሌሎች ማህበረሰቦች ላይ አደጋ እንደሚደቅኑ እየተነገረ ነው። የመንግስታቱ ድርጅት የፈንጂ ማጽዳት አገልግሎት የተቀሩትን በስድስት አመት ጊዜ ውስጥ ሙሉ በሙሉ ይወገዳሉ ብሎ እንደሚጠብቅም ገልጿል። በአሁኑ ጊዜ ደቡብ ሱዳን ውስጥ ፈንጂ ያለባቸው ተብለው የሚያሰጉት አካባቢዎች በሀያ ሰባት ካሬ ኪሎ ሜትር ስፋት ለመቀነስ መቻሉን የመንግስታቱ ድርጅት አገልግሎት አስታውቋል። በተጠቀሰው የስድስት አመት ጊዜ ፈንጂዎቹን ሙሉ በሙሉ እናስወግዳለን ብለን ተስፋ ባናደርግም ይህንን እውን ለማድረግ የነዋሪዎች አስተዋጽኦ አስፈላጊ መሆኑን የደቡብ ሱዳን ብሔራዊ የፈንጂ አስወጋጅ መስሪያ ቤት ተጠሪ ጃሩክ ባራክ ጃሩክ አስገንዝበዋል። አድማጮች ለሰዓቱ ያዝ ናቸው። አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ኤደን ገረመውና ጽዮን ግርማ እያስተናገድናችሁ እንገኛለን። አሁን ቀዳሚውን የዕለቱን ርዕሳችንን እናስደምጣችሁ። የኢትዮጵያ ስፔስ ሳይንስ ሶሳይቲ በተለያዩ ክልሎች በመዘዋወር በህዋ ሳይንስ እውቀት የበለጸጉ ትውልዶችን እያፈራ ይገኛል። ከሰሞኑም በባህር ዳር ከተማ በሳይንስ ትምህርቶች ማበልጸጊያ ማዕከል በመገኘት ተማሪዎቹ ስለ ህዋ ሳይንስ ሰፊ እውቀት እንዲጨብጡ አድርጓል። ዝርዝር ዘገባውን አስቴር ምስጋናው እንዲህ ታስደምጠናለች። ለመጀመሪያ ጊዜ ወደ ህዋ የምትመጥቀው የመሬት ምልከታ ሳተላይት ኢቲአር ኤስኤስ ዜሮ ዋን የሚል ስያሜ ተሰጥቷታል። ሳተላይቷ የግብርና፣ የማዕድን፣ የአካባቢ ጥበቃ፣ የአየር ንብረት ለውጥ፣ የመገናኛና ቴክኖሎጂ መረጃዎችን ታቃብላለች። የሳተላይቷ የመረጃ መቀበያ ማዕከል እንጦጦ ላይ ይገኛል። መረጃውን የመቀበልና የመቆጣጠር ስራው ሙሉ በሙሉ ለኢትዮጵያውያን የተጣለ ነው። ለዚህ ነው የኢትዮጵያ ስፔስ ሳይንስ ሶሳይቲ በሳይንስ ከፍተኛ ውጤት ያስመዘገቡ ተማሪዎች በሚገኙበት ማዕከል በመገኘት በህዋ ሳይንስ የበለጸገ ትውልድ ለማፍራት ጠንክሮ እየሰራ ያለው ይላሉ የኢትዮጵያ ስፔስ ሳይንስ ሶሳይቲ ዋና ስራ አስኪያጅ ወይዘሮ ወጣቶች ናቸው። የነገ ሀገር ተረካቢዎች ናቸው። እኛም በወጣትነታቸው እናገኛቸው ብለው የመጣ ነው። ምክንያቱም አይምሯቸውን ገና ምን መማር እንደሚፈልጉ ወይም ወደፊት ምን ማድረግ እንደሚፈልጉ ራሳቸውን የሚመረምሩበት ሰዓት ላይና የሚያዩበት ሰዓት ላይ ነው የመጣ ነውና እኛም ወደፊት የምንለው ነገር ቴክኖሎጂና ሳይንስን ያቀፈ ነው። በተለይ ደግሞ የህዋ ሳይንስን ማለት ነው። ወዲሁ እነሱን በማግኘት ወደ ህዋ ሳይንስ ልዩ ዝንባሌ እንዲኖራቸው ለማስቻል ነው ወይም ለማነሳሳት ነው። ዝንባሌው ደግሞ አልሬዲ ያ ያላቸውን ልጆች ደግሞ ያሰቡበት መደረስ እንደሚችል ለማበረታታት መንገዱንም ለማሳየት ነው። ከወዲሁ ምን ይመስላል የሚለውን እያሳየን አብረው በጋራ እንዲገነቡ ነው። በሶሳይቲ ውስጥ አስትሮባስ የሚል ጉዞ በየአመቱ ይዘጋጃል። ይህ ጉዞ በየክልሎቹ በመዞር ሳይንቲስቶችንና ተማሪዎችን ፊት ለፊት በማገናኘት ከፍተኛ የሆነ የህዋ ሳይንስ እውቀት እንዲኖራቸው ተማሪዎችን የማድረግ ስራ ይሰራል ነው ያሉት ወይዘሮ ቤዛ ዘንድሮ ደግሞ ተራው የአማራ ክልል መሆኑን አስረድተዋል። የኢትዮጵያ ስፔስ ሳይንስ ሶሳይቲ የተለያዩ ፕሮጀክቶች አሉት። አንደኛው ህብረተሰባችንን ወደ ስፔስ ሳይንስ እና ቴክኖሎጂ መሳብ፣ ሁለተኛው ደግሞ ማስተዋወቅ ነው። እና ይህንን ስራዎች ለመስራት አቀድ ነው መርሃ ግብር አንዱ አስትሮባስ ነው። በየዩኒቨርሲቲው የኢትዮጵያ ስፔስ ሳይንስ ሶሳይቲ ቅርንጫፎች ባሉበት ጋር ከነሱ ጋር በመተባበር በየከተማው የቆምን ስለ አስትሮኖሚ ስፔስ ሳይንስ ቴክኖሎጂ፣ ሮቦቲክስ እንዲሁም አሁን ደግሞ በአዲስ መልክ አርትንም ጨምረን ልጆች በዚህ እውቀቶች ላይ ያላቸውን ግንዛቤ እንዲጨምሩ ለማስቻል የምናደርገው እንቅስቃሴ ነውና በአሁኑ ደግሞ ከአዲስ አበባ ተነስተን በሰላለይ ዩኒቨርሲቲ ጋር አድርገን ሰላሌ ዩኒቨርሲቲ አንዴ ሰርተን ከዛ ደብረ ማርቆስ ሰራን ከደብረ ማርቆስ ዩኒቨርሲቲ ጋር በመተባበር አሁን ደግሞ እዚህ ከባህር ዳር ዩኒቨርሲቲ ጋር በመተባበር ባህር ዳር ከተማ ውስጥ የተለያዩ ትምህርት ቤቶች ጋር እንዲሁም ደግሞ ዛሬ አሁን እዚህ ስቴም ሴንተሩ ጋር እንቅስቃሴዎችን እያደረግን ነው የምንገኘው ማለት ነው። መጀመሪያ ስለ ህዋ ሳይንስ መሰረታዊ የሆኑ እውቀቶችን መረጃዎችን እንሰጣለን። ሁለተኛ ደግሞ ተማሪዎች በነዚህ የትምህርት ወይም የእውቀት ዘርፎች ላይ በምን አይነት መልኩ ቢማሩ ወይም ምን ቢያጠኑ እዛ ደረጃ ላይ መድረስ ይችላሉ የሚለውን ነገር እናሳያለን። ሶስተኛ ደግሞ በጣም ትልቁ ነገር ለኛ ተማሪዎች ክላስ ውስጥ የሚማሩት ትምህርት አለ። ክፍሉ ውስጥ ብዙ ጊዜ ሌክቸር ሜተድ ነው፣ ከአንድ ሰው ወደዛ ነው የሚሄደው እና እኛ ግን እነዚህ ከፊዚክስ ትምህርቶች እና በስፔስ ሳይንስ ዙሪያ ላይ ትምህርቶቻቸው መሀል ላይ ያሉ አንዳንድ አክቲቪቲዎችን በመውሰድ እየነኩና እያዩ የሚማሩበትን ሁኔታዎች ለመፍጠር ነው የፈለግ ነው እና እሱንም ነው እያደረግን ያለ ነው። ሳይንስ ማበልጸጊያ ማዕከል የልምድ ልውውጥ ሲወስዱ ያገኘቸው ተማሪዎች ለዘርፉ ልዩ ትኩረት እንደሰጡት ነው የሚናገሩት። ስሜሮት ግዛት ይባላል። የተማሪዎች ሳይንስ ማበልጸጊያ ከሚባል ትምህርት ቤት ነው ማለት ነው የመጣት። እኔ ካገኘኋቸው ነገሮች መካከል አስትሮኖሚ ላይ መስራት ይፈልጋለሁ ግን ዲቴል ስለ አስትሮኖሚ ብዙ እውቀት የለኝም ብዬ አስባለሁ። ልክ እንደማየው ከሆነ አስትሮኖሚ በጣም በብዙ መልኮች ሊከፋፈል ይችላል ነውና ላይክ እኔ የምፈልገው ኢንተረስቲ የትጓ እንደሆነ አሳይቶኛል ብዬ አስባለሁ። አሁን ለምሳሌ ኢትዮጵያ ስለምታመጥቃት ሳተላይት ብዙ እውቀት የለኝም ስለ እሷ ኦልሞስት ኦቨርቪውና እንዴት እንደምትሰራ ከኛ ከእሷም ምን አይነት ጥቅም እንደምናገኝ ተረድቻለሁ። እሺ። ስሜያም ደብርሃን ወርቄ ይባላል። እዚሁ ከባህር ዳር ስቲም ኢንኩቤሽን። ለምሳሌ እኔ አሁን በቴሌስኮፕ አይቼ አላቅም። ይሄ የመጀመሪያ ነው። መጣው ሳይ ይህን አሳይተውናል ከድሮም ጀምሮ በህዋ ሳይንሱ በኩል ባጠና ደስ ይለኛል። እንዲሁም ለሀገሬ በዚህ ዘርፍ አንድ ነገር ባደርግ በጣም ደስተኛ ነኝ። ስሜ ሄኖክነኛ ይባላል። የመጣሁት ከዚህ ከስቲም ሴንተር ነው፣ የባህር ዳር ዩኒቨርሲቲ ስቲም ሴንተር። ስፔስ ሳይንስ የሀብታም ሀገሮች ሳይንስ ነው ይባላል፣ ግን አይደለም። ምክንያቱም ስፔስ ሳይንስን በማንኛውም ህይወታችን ላይ እንጠቀምበታለን ከፀሐይ ጀምሮ የሚመጣው ብርሃን ነው በእጽዋቶች አድርጎ እኛ ተመግበን የምንኖረ አለ። ስለዚህ ስፔስ ሳይንስን ማጥናት ባንችል ኖረ ነገሮቹን እንትን ማለት አንችልም፣ ማስተካከል አንችልም፣ ከዛ መቆጣጠር አንችልም። ከዛ ውጭም ደግሞ ያ ህይወትን ቀለል ያለ እንዲሆን ያደርግልናል። ሳተላይት ደግሞ ሲመጥቅ አንደኛ አግሪካልቸር ላይ ጥቅም የሻሉ ቅድም ደነገሮች ከዛ ውጭ ደግሞ የተለያዩ ነዳጆችን፣ ሚኔራሎችን ምናምን ለማውጣት ሳተላይት ኢሜጆችን ፎቶዎች በማንሳት መጠቀም እንችላለን። በባህር ዳር ከተማ የሚገኘው የሳይንስ ትምህርቶች ማበልጸጊያ ማዕከል በሳይንስ ትምህርቶች ከፍተኛ ውጤት ያስመዘገቡ ተማሪዎችን በመሰብሰብ በተለይ ስለ ህዋ ሳይንስ ሰፊ ግንዛቤ እንዲይዙ የሚያደርግ ማዕከል ሲሆን በአማራ ክልል በአንዳንድ ከተሞችም እንዳለ ተናግሮኛል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር። አስቴርን እናመሰግናለን። እንግዲህ እቺ ሳተላይት ከቻይና ነው የምትመጥቀው ተብሏል። ባህር ዳር ገብታለች፣ የባህር ዳርን ወጣት ተማሪዎችን አነቃቅታለች። እንግዲህ እናያለን እንግዲህ ደግሞ የሚያጓጓ ነገር ነው በጣም ይመስላል። ኢትዮጵያ አዲስ ነገር ነው ይመስላል። ና እስቲ ቀጣዩን ደግሞ የት እንደሚደርስ እናያለን። ወደ ተከታዩ ዘገባችን እናልፋለን። ኢትዮጵያውያን ወጣቶች ከሌሎች የአፍሪካ አቻዎቻቸው ጋር በዲሞክራሲ የሰላም ማህበራዊ ኃላፊነት እንዲሁም ስነ ጾታና ስራ ፈጠራ ዙሪያ ተሰማሩበት ዩዝ ኮኔክት ይሳተፋሉ። በዚህ የዩዝ ኮኔክት መርሃ ግብር ሊጀመር ስራውን ማጠናቀቁን የሴቶችና የህጻናት ወጣቶች ሚኒስቴር አስታውቋል። ኤደን ገረመው ተቀባላት። ኢትዮጵያ ናይጄሪያን ተከትሎ ከአፍሪካ ከፍተኛ ህዝብ ቁጥር ያለባት ሀገር ናት። ከዚህም ጋር ተያይዞ ከህዝቧ ሰላሳ ሰባት በመቶ የሚሆነውም በወጣቶች የተያዘ ነው። እነዚህ ወጣቶች ያሉባቸውን የስራ አጥነት፣ የማህበራዊ ኃላፊነት፣ የስርዓተ ፆታ የዲሞክራሲና የሰላም ግንባታዎችን የተመለከቱ ችግሮች ከአፍሪካ አቻዎቻቸው ጋር ልምድ ለመለዋወጥ የሚያስችላቸውን ዩዝ ኮኔክት የተሰኘ መርሃ ግብር መመስረቻ ፕሮግራም አርብ ታህሳስ አስር ዕለት እንዲካሄድ የሴቶች ህጻናትና ወጣቶች ሚኒስቴር ዝግጅቱን ማጠናቀቁን አስታውቋል። አቶ ማትያስ አሰፋ በሚኒስቴር መስሪያ ቤቱ የወጣቶች ንቅናቄ ተሳትፎ ዳይሬክተር ናቸው። ዩዝ ኮኔክት ባለው ፕሮግራም በአፍሪካ ደረጃ በሁለት ሺ አስራ ሁለት የተጀመረ ፕሮግራም እስካሁን ወደ አስራ አምስት የሚሆኑ ሀገራት ላውንች አድርገው የዚህ ቨርዥን ለሀገራቸው ወጣቶች ተስማሚ በሚሆን መልኩ ተግባራዊ እያደረጉት ይገኛሉ። ዓላማው ምንድነው? የአፍሪካን ወጣቶች እርስ በርስ በአገር ውስጥም እንደዚህም ደግሞ በአህጉር ደረጃ እርስ በርስ ማገናኘት፣ እንደዚህ የወጣቶችን የስርአት ምችገት የሰላም ሁኔታ ሌሎችም ተያያዥ ማህበራዊ ና ኢኮኖሚያዊ ችግሮችን መቅረፍ እንግዲህ እነዚህ ችግሮች ሰፋፊ ችግሮች ናቸው በተለይ ደግሞ ወደ ሀገራችንም ሲመጣ ልክ እንደ አፍሪካ ወጣቶች የሀገራችንም ወጣቶች ብዙ ችግሮች አላቸው ስለዚህ ስድስት አምዶች አሉ ይህንን ፕሮግራም ተግባራዊ ለማድረግ አንዱ የዲሞክራሲ ና ሰላም ግንባታ ስራዎችን አጠናክሮ መስራት ነው ወጣቶች እርስ በርሳቸው ስለ ሰላም ስለ ዲሞክራሲ አብሮነት እንዲነጋገሩ እንዲወያዩ ሀሳቦችንም ራሳቸው እንዲያመነጩ ማድረግ ነው። ሁለተኛው የስራ ፈጠራ አማራጮችን ማስፋት ነው። መንግስት በራሱ የሚሄድበት ርቀት አለ። ያ ደግሞ ውጤታማ አይደለም። ስለዚህ የስራ ፈጠራ ክህሎታቸውን ማሳደግ ካለባቸው እራሳቸው ስራ ፈጣሪ እንዲሆኑ ሌሎች ደግሞ በአፍሪካ ደረጃ ከስራ ፈጠራ ላይ የላቀ ክህሎት ያላቸው ወይም ተሞክሮ ያላቸው ስራ ፈጣሪዎች ልምዳቸውን እንዲያካፍሉና በጋራ ቬንቸር ፈጥረው እንዲሰሩ የማድረግ ነው። ሶስተኛ ቮለንተሪዝምን ወይም የበጎ ፍቃድ አገልግሎትን ማስፋፋት አ አራተኛ ሊደርሺፕ ወጣቶች ወደ አመራር ወደ ውሳኔ ስጭነት እንዲመጡ ትኩረት አድርጎ የመስራት ሁኔታ ነው። አምስተኛው ከስርዓተ ፎታ ጋር የተገናኘ ነው። ጀንደርን የተመለከቱ ስራዎችን በተለይ ወጣቶች አዌሮ ነው እንዲሰሩ የማድረግ ነው። የመጨረሻ እንግዲህ ማህበራዊ ኃላፊነት ከመወጣት አንጻር ያገባኛል የሚል ትውልድ ከመፈር አንጻር በእነዚህ ፒላሮች ላይ ነው ፕሮግራሙ ቤዛቱ ሰራ ያሰበው። በዚህ የዩስ ኮኔክት የመክፈቻ ና የማስታወቂያ ፕሮግራም ላይ የሚመለከታቸው የፌዴራል ና የክልል አመራሮች፣ ተጽዕኖ ፈጣሪ ግለሰቦች፣ ወጣቶች፣ የተለያዩ ኤምባሲዎች ና የንግድ ተቋማት አመራሮች መጋበዛቸውን የገለጹት አቶ ማቲያስ የኢትዮጵያ ወጣቶች በ2013 ጥቅምት ወር ላይ ሊደረግ በታሰበው ግዙፍ የአፍሪካን ወጣቶች ኮንቬንሽን ላይ ከሌሎች የአፍሪካ አቻዎቻቸው ጋር ትስስር የሚፈጥሩበትና ከዓለም አቀፍ የንግድ ድርጅቶች ጋር በመገናኘት ራሳቸውን የሚያሳዩበት እድል ለመፍጠር እየተሰራ መሆኑን የሚያበስር ነው ይላሉ። ኮንቬንሽን የሚባል ፕሮግራም አለ። ኦክቶበር ላይ ያሰብነው የአፍሪካ ዩስ ኮኔክት ፕሮግራምን ወደ ኢትዮጵያ ለማምጣት ሀሳብ አለን። በዛ ፕሮግራም ላይ እንግዲህ ወደ ሶስት ሺ የአፍሪካ ወጣቶች ይሳተፋል ብለን እናስባለን። ሲሆን አስቻሉ ነው እያሰብ ነው። እዛ ላይ በስፋት ወጣቶች የሚመጡበት ሁኔታ አለ። እዚ ላይ ግን ፖሊሲ ሜከሮች እና ፕሮግራሙን በመምራት በማስተዳደር ሂደት ትልቅ ሚና የነበራቸው ሰዎች ናቸው። የዚህ ፕሮግራም ላይ መሳተፍ ሁለት ጠቀሜታ አለው። አንደኛ ወጣቶች ያሉበትን ሁኔታ እንዲያዩ እድሉን የሚፈጥርበት ሁኔታ አለ። አገሪቱን እንዴት እንለውጥ፣ ሀገራችንን እንዴት እንለውጥ፣ እራሳችንን እንዴት እንለውጥ የሰላም አምባሳደር እንዴት የሚል ማህበረሰባችንን ችግሮች እንዴት እንፍታሉ ናቸው። ሁለተኛ ኮኔክሽኑ ነው። ወጣቶች እርስ በርስ ትስስር እና ግንኙነት እንዲያደርጉ እድልን የሚከፍ ስለሆነ በአገር ደረጃ በላውንቺንግ ፕሮግራም ቢሆን ብዙ ልምድ ያላቸው ክሎት ያላቸው ስኬታማ የሆኑ ግለሰቦችና ወጣቶች የሚገኙበት ሁኔታ አለች። ከዛ ውጭ ደግሞ ኮንቬንሽኑንም ስናዘጋጅ በአህጉር ደረጃ እንደውም የሩዋንዳን ተሞክሮ ዚጋ ባነሳው ትልልቅ ግለሰቦችን በአሊባባ ጃክማን የመሰሉ እንደነ ኤኮኖሚ የመሰሉ እንደነ ዲዲዬ ድሮግባ፣ ትልልቅ ፋውንዴሽኖች እንደነ ማስተር ካርድ ያሉ ለወጣቶች እድሎች የሚፈጠሩበት ሁኔታ አለ። የእነዚህም ተቋማት መሪዎች በአካልም አግኝተው ስራዎቻቸውን እንዲደግፉ እድሉንም ያገኙበት ሁኔታ አለ። አቶ ማቲያስ ስለ አጠቃላይ ፕሮግራሙ ከነገ ጀምሮ ይፋ በሚሆነው ዩዝ ኮኔክት ኢትዮጵያ በተሰኘ ድረገጽ ላይም መከታተል እንደሚችሉ ይናገራሉ። በየጊዜያቱ በአፍሪካ ደረጃ እንደዚሁም በሀገር አቀፍ ደረጃ በተለይ ከወጣቶች ጋር ተያይዞ የተለያዩ ኢኒሽቲቭች ይመስላሉ። የወጣቶችን ችግሮች ለመቅረፍ የአገርን ልማትና እድገት ለማሳደግ የሚረዱ የተለያዩ ጥረቶች ይደረጋሉ። እነዚህ ጥረቶች በአንድ ጊዜም በሌላ መንገድ ብዙም ጊዜ ስኬታማ የማይሆኑበት ሁኔታ ይኖራል። ካሁን ባለ ሞክሮ ስናይ ግን የህስኮሜት ፕሮግራም ጅማሮ አዲስ ቢሆንም ብዙ ለውጦች የሚያመጣ ፕሮግራም ነው። በተለይ በሩዋንዳ ኬዝ ስናይ እነሱ ከነበሩበት ትራውማ ወጥተው ወጣቶቻቸው የተለያዩ የስራ እድሎች እንዲፈጥሩ ያደረገበት ሁኔታ አለ። እርስ በርስ ግንኙነታቸውን እንዲያሳድጉበት በተለይ ደግሞ ከሰላም ስቶች ግንባታ ጋር ትልቅ ተጽዕኖ እንዲፈጥሩ እያደረገበት ሁኔታ አለ። ስለዚህ እንደነዚህ አይነት እድሎችን መጠቀም ትልቅ ለውጥ ያመጣ ስለሆነ የሀገራችንም ወጣቶች ይህንን ፕሮግራም በአግባቡ ተረድተውት እንዲጠቀሙበት አሁን ዌብሳይት አለ ነገ ኦፊሻሊ ላውንች የምናደርገው ዩስኮኔክት ኢትዮጵያ ዌብሳይት አለ ሳቸውም እያስተዋወቁ መመ የሚችሉበት ሁኔታ ለ ክፍል አቶ ማቲያስ አሰፋ አክለውም ወጣቶች የሴቶች የህጻናትና ወጣቶች ሚኒስቴር ፌስቡክ ገጽን እንዲከታተሉ አሳስበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደንን እንግዲህ እናመሰግናለን። ደግሞ ይሄ ፕሮግራም ሲካሄድ ይሄ መርሃ ግብር በሀገሪቱ ላይ ሲከናወን ተከታትለሽ ምን እንደተወያዩ ም እንደተነጋገሩ ለአድማጮቻችን እንደምታሰሚያቸው ተስፋ አደርጋለሁ። አሁን የህግና ፍትህ ሰዓታችን ነው። አሁን ህግና ፍትህ ላይ ደርሰናል። ለዛሬ እንግዲህ ኢትዮጵያ በውጭ ሀገራት የተሰጡ የግልግል ዳኝነቶችን በሀገር ውስጥ ያለ ተጨማሪ ስነስርዓትና ቅድመ ሁኔታ ለማስፈጸም የሚያስችላትን ሰነድ ለማጽደቅ እየተዘጋጀች መሆኑ ተሰምቷል። የኒውዮርክ ኮንቬንሽን የተሰኘው ይሄን ሰነድ ለመቀበል የሚኒስትሮች ምክር ቤት የወሰነ ሲሆን ገዥነቱን ለማጽደቅ ደግሞ የህዝብ ተወካዮች ምክር ቤት ውስጥ ቀጠሮ ተይዞለታል። ለመሆኑ የሰነዱ አላማ ምንድን ነው? ኢትዮጵያ ሰነዱን በመፈረሟ የምትጠቀማቸውና የምትጎዳባቸው ነገሮችስ አሉ ወይ የሚሉትን ጥያቄዎች አንስቶ ሀብታሙ ስዩም ከባህር ዳር ዩኒቨርስቲው የግብር እና ኢንቨስትመንት ህግ መምህር አቶ ምስጋናው ጋሻ ጋር ቆይታ አድርጓል። እንደሚከተለው ይሰማል። እሺ አመሰግናለሁ። እንግዲህ የተባበሩት መንግስታት ድርጅት ዓለም አቀፍ የቃል ኪዳን ሰነድ ነው። ይሄ ሰነድ በውጭ ሀገር የተሰጡ የግልግል ዳኝ በሀገር ውስጥ ያለ ተጨማሪ ስነ ስርዓትና ቅድመ ሁኔታ ለማስፈጸም እንደ አውሮፓውያን አቆጣጠር በአስራ ዘጠኝ ሀምሳ ስምንት አመተ ምህረት ጁን ሰባት ወደ ስራ የገባ ዓለም አቀፍ ቃል ኪዳን ሰነድ ነው። ይህ ዓለም አቀፍ የቃል ኪዳን ሰነድ በዋናነት ዋና ዓላማው የግልግል ዳኝነትን ማበረታታት ነው። እንደምናውቀው የግልግል ዳኝነት ከመደበኛው የፍርድ ቤት ሂደት የተሻለ የተከራካሪ ወገኖችን ወጪና ጊዜ የሚቆጥብ ለተከራካሪ ወገኖችም ሰፋ ያለ ነፃነትና ባለቤትነት የሚሰጥ ስርዓት ስለሆነ አለም አቀፍ የቢዝነስና የኢንቨስትመንት ሰዎች ይሄድ ይፈልጉታል። ስለዚህ የተባበሩት መንግስታት ድርጅት የአለም ኢኮኖሚን ለማሻሻል የቃል ኪዳን ሰነድ ወደ ስራ እንዲዛ ያደረገው። ይሄንን ስምምነት እስካሁን ድረስ ካልፈረሙ ሀገራት መካከል ኢትዮጵያም የሚኒስተሮቹ ምክር ቤት ለተወካዮች ምክር ቤት ይሄንን ሰነድ መርቶታል ኢትዮጵያ ይህንን በመፈረሟ የምታገኘው ጥቅም ምንድን ነው በጣም ጥሩ እንግዲህ እንደሚታወቀው አለም አቀፍ እንደዚህ አይነት አለም አቀፍ የቃል ኪዳን ሰነዶችን አስፈጻሚው አካል የካውንስል ሚኒስተርስ የምንለው ማለት ነው እሱ ፈርሞ ነው ለተወካዮች ምክር ቤት እንዲጸድቅ የሚልከው ከአሁን ድረስ ኢትዮጵያ ለምን አልፈረመችም የሚለው በራሱ በጣም ግልጽ ያልሆነ ነገር ነው ምክንያቱም ከአስራ ዘጠኝ ሀምሳ ስምንት ጀምሮ በርካታ ሀገራት ከመቶ ሀምሳ መቶ ስልሳ ሀገራት በላይ ይሄን ስምምነት ፈርመውታል፣ የኢትዮጵያ ዋና ዋና የንግድና የኢንቨስትመንት አጋሮች ጨምሮ ማለት ነው። ነገር ግን ኢትዮጵያ እስካሁን ድረስ በግልጽ በማይታወቅ ምክንያት ሳትፈርም ቆይታለች። ስለዚህ ስታስፈጽም የነበረው ይህ ማለት ኢትዮጵያ በውጭ ሀገር የተሰጠ የግልግል ወይም የሽምግልና ዳኝነት እናታትፈጽም ማለት አይደለም። በፊታብሔር ስነ ስርዓት ህግ አንቀጽ አራት መቶ ስልሳ አንድ መሰረት ወደ ስድስት የሚሆኑ ቅድመ ሁኔታዎች አሉ። ለምሳሌ ውሳኔ የተሰጠበት አገር የኢትዮጵያን ፍርድ የሚያስፈጽም ከሆነ ይሄ ሪስትሮሲቲ የምንለው ግልግሉ የስነ ስርዓት ህግን ተከትሎ የተወሰነ ከሆነ የግልግል ዳኞችን ለመምረጥ ተከራካሪ ወገኖች እኩል እድል አግኝተው ከነበረ የዳኝነት ጉባኤው ህግ በሚፈቅደው መሰረት እየተቋቋመ ከሆነ ብይን የተሰጠበት ጉዳይ በግልግል ሊታይ የሚችል ከሆነ እና ብይኑ በኢትዮጵያ ህግ መሰረት መፈጸም የሚችል ከሆነ የሚሉትን ቅድመ ሁኔታዎች ሲያሟላ ከአራት መቶ ሀምሳ ስድስት እስከ አራት መቶ ስልሳ በተቀመጡት ስነ ስርዓቱ መሰረት ማለትም ማመልከቻ ቀርቦበት ተከራካሪ ወገኖች ቀርበው ሙግት አድርገውበት የሚፈጸም ነው የሚሆነው። እነዚህን ቅድመ ሁኔታዎችና ስነ ስርዓቶች ስናይ በኒውዮርክ ኮንቬንሽን ወይም በኒውዮርኩ ስምምነት ከተቀመጡት ቅድመ ሁኔታዎች ጋር በአብዛኛው የሚመሳሰሉ ናቸው። ከእነዚህ ቅድመ ሁኔታዎች የኒውዮርክ ስምምነት አሁን የሚጸድቀው ማለት ነው ስምምነት የሚያስቀረው በዋናነት ይሄን ሪስፕሮሲቲ የምንለውን ወይም ደግሞ ውሳኔው የተሰጠበት ሀገር የኢትዮጵያን ፍርድ የሚያስፈጽም ከሆነ የሚለውን ቅድመ ሁኔታ ብቻ ነው እና የተወካዮች ምክር ቤት ይሁንታ የሚሰጠው ከሆነ በዋንነት ቅድም እንዳልኩት የዓለም ዋና ዋና ኢኮኖሚዎች የፈረሙት የተስማሙበት ስምምነት ነው፣ የኢትዮጵያን ዋና ዋና የንግድ አጋሮች እና የቀጥተኛ ኢንቨስትመንት ምንጮች ጨምሮ ማለት ነው። ስለዚህ የብዙ የቢዝነስ እና የኢንቨስትመንት ሰዎችን ዓለም አቀፍ የኢንቨስትመንት እና የቢዝነስ ሰዎችን እምነት የሚገነባ ነው ብዬ አስባለሁ። ከዚህም በተጨማሪ እንደምናውቀው ኢትዮጵያ የዓለም የንግድ ድርጅት ለመቀላቀል እንቅስቃሴ እያደረገች መሆኑ ይታወቃል። ስለዚህ ለዛ የምታደርገውን እንቅስቃሴ የሚደግፍ ነው። ከኢኮኖሚው አንጻር ስናየውም የግልግል ዳኝነትን ማበረታታት እንዲሁም የግልግል ዳኝነት ብይኖችን ማስፈጸም የነጻ ገበያ ስርዓትን የመገንባት፣ ለንግድና ለኢንቨስትመንት የተመቸች ሀገር የማድረግ አካል ተደርጎ ሊወሰድ ይችላል። ይህንን ስምምነት ሀገሪቱ ከፈረመችና ካጸደቀች ግን በርካታ የአርቢትሬሽን ወይም የግልግል ዳኝነት ችሎቶች ኢትዮጵያ ውስጥ ሊካሄዱ ይችላሉ። ይሄ ደግሞ ኢትዮጵያ ውስጥ ላሉ የሕግ ባለሙያዎች፣ ስፔሲፊክ ለሆኑ ሙያዎች ኮንስትራክሽን ዘርፍ ላይ እንደ ቢዝነስ ዘርፍ ላይ ላሉ ባለሙያዎች ተጨማሪ የስራ እድል ይፈጥራል ብዬ አስባለሁ። ከህግ ባለሙያዎች በተጨማሪ ኢትዮጵያ ይህንን ሰነድ በመፈረሟ ምክንያት በኢትዮጵያና በኢትዮጵያ ላይ የሚመጣ የጎንዮሽ ጫናስ አለው ወይ? ወይም ይህንን ሰነድ ኢትዮጵያ በምትፈርምበት ጊዜ ከግምት ውስጥ ማስገባት ያለባት ጉዳዮችስ አሉ ወይ? አዎ፣ ይኖራሉ። ምክንያቱም እነዚህ ዓለም አቀፍ የግልግል ዳኝነት ክርክሮች ላይ አቅም እንዲሁም በዓለም ያለን ተደማጭነት ወሳኝ ቦታ ይኖረዋል። ስለዚህ ከአሁኑ የሕግ ባለሙያዎችን የማዘጋጀት ወይም ለዚህ ለአርቢትሬሽን በአገር ውስጥ ለአርቢትሬሽን ለዚህ ለግልግል ዳኝነት ምቹ ሁኔታዎችን መፍጠር ይቻል ይገባል ብዬ አስባለሁ። ሀብታሙንና እንግዳውን እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። አሁን የእናንተን አስተያየቶች፣ የወጣቶችን አስተያየቶች የምንሰማበት ሰዓት ላይ ደርሰናል። ለዛሬ እንግዲህ የምንጠይቀው ጥያቄ ወጣቶች በኢትዮጵያ ውስጥ ሰላምን ለማምጣት ምን አይነት ሚና መጫወት አለባቸው? ባየ በላይና ነው እባላለሁ። የወጣቱ ሚና መሆን ያለበት ከስሜታዊነት ጠርቶ ከአሉባልታ ከዘረኝነት የተጠባብነ ሰከተኝነት የለም፣ ከሱ ጠርቶ እንደ ሀገር ማሰብ ሲችል ወጣቱ ሀገሯ ሰላም ትሆናለች። ከዛ በቀጠል ደግሞ አሁን ላይ ከአንዳንድ አካባቢ አሁን ስጋት ላይ ምትላት ዩኒቨርስ ተማሪን አሁን ላይ ደሳ ምክንያቱም በየበረ ዩኒቨርሲቲ በየክልሉ ስለሆነ እሱ ደግሞ የጥበቃ ችግር አለ። ከጥበቃ አካባቢ ሰው ስለሚሆን በዛ ምክንያት ሀገሪቱ ያፈረበሻ ላይ ከዛ በኋላ ወጣቱም ሁሉም ይነቃነቃል። ስለዚህ መሆን ያለበት ኢትዮጵያ ውስጥ ያለ እያንዳንድ ዩኒቨርሲቲ ገለልተኛ የሆነ ወይ ፌዴራል ወይም መከላከያ የፌዴራል መንግስቱ መድቦ ዩኒቨርሲቲ ተማሪዎች ሰላም ከሆኑ ሀገሪቱ ሰላም ትሆናለች። ወጣቱን ካልባልታ ይቆጠባል። ዩኒቨርሲቲ የሚማሩ ተማሪዎች ያው በየአካባቢ በየክልሉ ስለሆነ ከቤተሰብ ምጅምሪያ ወደ ግዱ ከመሄዱ በፊት እውቅና ሊሰጠበት ይገባል። ይህን ብታደረግ ይህን ትሆናለ አሁን ላይ ሊገልም ምንም አይደረግም። ከክልሉ ያለ ጀግናችን ነው የሚባል ግን ቦታ ላይ አሁን እንደዛ ነው። የግንዛቤ ማስጨበጫ ነት መስጠት መቻል አለበት። ማስ ይባላለ አርባ ምንጭ ዩኒቨርሲቲ የአራተኛ አመት ሲቪል ኢንጂነሪንግ ተማሪ። የወጣቱ ሚና ሊሆን የሚገብ ዘረኝነትን ከውስጡ ማጥፋት አለበት እና እንደ ተማረ ማሰብ አለበት። ምክንያቱም ይህ ነገር ለማንም አይጠቅምም ለሀገርም፣ ለግለሰብም ለምንም አይጠቅምም እና ስለዚህ የሚሻለው ማለት ተስማምቶ አንድነትን አስስቶ መኖር ነው። ማለት ላይክ አንድ ኢትዮጵያ ብሎ ማሰብ ነው እንጂ አንተ ትበልጣለ አንተ ትንህ ብሎ ማሰብ ለማንም ስለማይጠቅም እንደተማረ ሰው ማሰብ ይሻል ይመስለኛል። ማለት ላይክ የሚናፈሱ ያሉትን ነገሮች እስፔሻሊ በዚህ ሰዓት ላይ የሚወሩትን ነገሮች ያው አለመቀበል ይመስለኛል። ማለት እኔ እንደ ራሴ ስንምልሽ ላይ እንደዚህ አይነት ነገሮችን አልቀበልም። እስፔሻሊ አክቲቪስቶች የሚሉትን ነገር አልቀበልም። ምክንያቱም እኔን አያሳምነኝም። ምክንያቱም የሚጠቅም ነገር የለውም። ይሄ ነገር አይጠቅምም። አበበን ንግያቴን ስ ትባላለ ወጣቱ ምን ማድረግ አለበት? ያው ሰላም በተመለከተ ሀገሯ ሰላም ሆና የሁላችንን ፍላጎት የወጣቱ ሚና አለ አሁንም ለወደፊትም እኛ በቃ የድሮውን ኢትዮጵያ አባቶቻችን ራእይ ለመከተል ነው እና አሁንም ቢሆን እኛ ወጣቶች እያደረግን ያለው እዚህ እኛ ካለንበት አካባቢ ዞሮ ዞሮ ማንም ወጣት መጎዳት የለበትም። በየሀገሩ እንደ ብሔራችን ዲሞክራሲና የህግ የበላይነት እንዲከበር ልፉላቸው ያለንበት አካባቢ በቃ ያው እየታግል ነው ያለን ማለት ዲሞክራሲ ይመጣ ሁሉም መታገል አለበት። ሞክቢል ምን ነው የሱ ምርጫ ነው ቆንጆ ዘፈን ነው የመረጠልን እንግዲህ አድማጮች እዚህ ላይ ፕሮግራማችንን ልንዘጋ ነው ከዘፈኑ ጋር እንተዎች እንተዋችኋለን በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ በመጠቀም አድርሱን ከዚህ በኋላ ሌላ መልእክት ካበዛው አድማጮቻችን ስለሚቀየሙን አብረናችሁ ያመሸነው ጽዮን ግርማና ኤደን ገረመው ከሞክቢል ያቤሮ ጋር ደነገሩ ask am not going to